ዶክተር ደረሰ የናቸው የቀድሞው የደብረ ብርሃን ዩኒቨርሲቲ የድህረ ምረቃ ትምህርት ቤት ዲን የኢትዮጵያ ከፍተኛ ተቋማት አንኳር የትምህርት ችግሮች ውስጥ የቋንቋ፣ የምዘና፣ የስርዓተ ትምህርት ቀረጻ በችግርነት አንስተዋል። መዘዞቹም ጠያቂ ተመራማሪና በእውቀት የተካኑ ተማሪዎችን ማፍራት አለመቻል እንደሆነ አመላክተዋል። እነዚህን ችግሮችና መዘዞች ቢቻል ለመክላት ካልሆነም ለመቅረፍ ምን መደረግ አለበት? መፍትሄና ብልሃቱ ምንድነው? ይላሉ አንዱ ዋነኛ ነገር ብዬ የማስበው አካደሚክ እንትኑን ከምግብና ከምና ቤት ከማዘጋጀት እና ከማለት እኔ ይፈልግ ትምህርት ሚኒስቴር በራሱ አንድ ኮሚሽን ያዘጋጅና ና የምግብና መኝታ ምናምን ጉዳዮችን የሚመለከት ወይ ኮሚሽን ወይ ኤጀንሲ ወይንም መምሪያ አድርጎ ለሱ ዩኒቨርሲቲውን ከዚህ አይነት ችግር ማውጣት አለበት። ለይቶ ካላወጣት መምህሩም ተማሪውም አመራሩም፣ የስራ አመራሩም በዚህ ላይ ትኩረት አድርጎ መስራት እንዳለበት አምናለሁ። ምክንያቱም አካዳሚኩ ላይ ስንሰራ ተጨማሪ ጫና አያስፈልገውም ማለት በአይ ነኝ አንዱ ትልቅ ነገር መቀየር ያለበት ብዬ የማምነው። ሁለተኛው ነገር ቅድም እንዳልኩ ቋንቋውን ማመን ያስፈልጋል። አይዘር ቋንቋውን በሀገር ውስጥ ቋንቋ ማድረግ አንችልም፣ እስከ መጨረሻ ማዝለቅ አንችልም ካለን እንደገና የእንግሊዝኛ ቋንቋ ትምህርት በደንብ ክህሎቱን በደንብ ስኪሉን በደንብ ማሳደግ ያስፈልጋል። አሁንም በትኖ ተካርታው ላይ ምንም ለውጥ ያልተደረገበት ነገር ቢኖር ያው ነው። ስለዚህ መንገዱን ቋንቋውን ካላስተማርንበት፣ አንደኛ ከአንድ እስከ ስምንት የሚማሩት በክልል ቋንቋቸው ነው አራት ዓመት እና ከዛ በኋላ እንጃ እንግዲህ ዲግሪ የሚይዙበት አራት ዓመት ከዛ እንጃ ማስተርስ ከጨመረ ሁለት ዓመት እንደዚህ አድርገህ በእንግሊዝኛ ካስተማርናቸው በኋላ መልሰን ወይም በአማርኛ በፌዴራል ቋንቋ ወይንም በኦሮምኛ በክልል ወይንም በትግርኛ በክልል ቋንቋ ነው እንዲሰሩ የምናደርጋቸው። ይሄ ራሱ ጭንቅላት የሚያዞር ነው። ተማሪው ከአንደኛ እስከ ስምንተኛ ክፍል እንደገና በቋንቋ ተምሮ እንደገና በእንግሊዝኛ ተምሮ እንደገና መልሶ የሚሰራው በራሱ ቋንቋ። ይሄ ትክክል ያልሆነ አካሄድ ነው። አይዘር እኔ የሚሆን ከሆነ ተማሪዎቹን እንደገና መልሶ ከስድስተኛ ክፍል በኋላ ያለውን ወይም ከአራተኛ ክፍል በኋላ ያለውን በሙሉ ማለት ነው ከአንድ እስከ አራት በራሱ ቋንቋ በሀገሩ በክልሉ ቋንቋ ተምሮ ከአምስተኛ ክፍል ጀምሮ ግን ያለውን በእንግሊዝኛ ቋንቋ ማስተማር የሚገባው ይመስለኛል። ምክንያቱም ልጆቹ የእንግሊዝኛን ቋንቋ በደንብ ክህሎቱን ይዘው እውቀቱን ይዘው በኋላ ፕሮፌሽናል እንዲሆኑ ስለምንፈልግ ማለት ነው። በዚህ በአሁን በአስቸኳይ ጊዜ የሚያስፈልገው ልዩ የቋንቋ ትምህርት ለሶስት ወርም ለአራት ወርም ለአምስት ወርም ለስድስት ወርም በዩኒቨርሲቲ ውስጥ ጨምሮ ማስተማር ያስፈልገዋል። በጣም ኢንቴንሲቭ በሆነ እና ደግሞ ራሱን ለሶሻል ሳይንስ የሚገባውን የሶሻል ሳይንስ እንግሊዝኛ ሊረዳ እንደሚችል የኢንጂነሪንግን በሴክተሩ ማለት ነው፣ በሙያው ለኢንጂነሪንግ በሚረዳ መጠን እንግሊዝኛውን ቋንቋ ማስተማር የሚያስፈልግ ይመስለኛል። አለበለዚያ ያው ነው ። አሁንም አዲሱ የትምህርት ፍኖተ የሚያሳየን ይሄ አልለወጡትም፣ ቋንቋው በጣም በሚገርም ሁኔታ እኔ የገረመኝ እሱ ነው። ይሄንን ካልሆነ ምንም የፈለገውን ነገር ሌላ የማስተማር ዘዴው ምናምን ብንጠቀምን ብንሰራ፣ ይሄ ቋንቋ ችግር ካልተፈታ አስቸጋሪ ነው። ሌላው ማታየት ያለበት ምናልባት ብዙ ትኩረት የማይስብ የሚመስለው ተማሪዎች ባልፈለጉት የትምህርት መስመር መመደባቸው ነው። እሱንም እንደ ችግር ማሰብ ያስፈልጋል። ትምህርት ሚኒስቴር በጭራሽ እየተመለከተውም አይመስለኝም፣ እና ተማሪዎች መማር የሚፈልጉትን ሳይሆን መማር የማይፈልጉትን ነው። ከዘመን ጀምሮ አላውቅም። እኔ እንግዲህ በደርግ ዘመን ያለው ይሄ ነው፣ እኔ ማስታወስ ነው። አሁንም ያለው ይሄው በደርግ ዘመን፣ በዚህ ነጥብ ያመጣ ተማሪው የፈለገ ትምህርት ይማር፣ በዚህ ነጥብ ያመጣ ወደዚህኛው ወደ ሶሻል ሳይንስ ይግባ፣ በዚህ ነጥብ ያመጣ ወደዚህኛው ይግባ ብሎ በራሱ የሚወስንበት ነው። አማራጭ ያለው ሰው ይገባም፣ አማራጭ የሌለው ሰው ይገባል። የትምህርት መስመሩ በሕይወታቸው በወጣቶች ሕይወት ላይ በጣም ጫና ያደረገ ውጤታማ እንዳይሆኑ ያደረገ ማለት ነው። ያለ ውዴታ የሚማሩት ማለት ነው። በውዴታ እንዲማሩት የማድረግ ትኩረት እንዲሰጥ ያስፈልገዋል። በየነው ማለት በጥራት ላይ የምንነጋገራቸው ነገሮች እነዚህ ናቸው እና በጥራት ላይ ከምንነጋገራቸው አንዱ ደግሞ በምርምር ላይ ያለውን ጉዳይ በደንብ በተለይ በማስተርስ ፕሮግራም ላይ ያሉትን የምርምር ስራዎች በደንብ ማየት ያስፈልጋል። ምርምር ነው የሀገርንም አለምንም የቀየረው። አንድ ምርምር ግኝት ለዓለም የሚተርፍ ውጤታማ ነገር ሊያመጣ እንደሚችል ይታወቃል። በምርምር ውስጥ ዛሬ አፕላይድ ቤዚክ ሪሰርች ብች ተከትሎ ነው ይሰራል የሚልም ግን በዩኒቨርሲቲ ውስጥ ለምርምር የሚያስችሉ ብዙ ብዙ ጉድለቶች አሉት። ተማሪዎቹ በዩኒቨርሲቲ ውስጥ የሚማሩት ማስተርስ ተማሪ ብታየው የሚማረው አብዛኛው ኮርስ ነው። ወደ ሪሰርች አይደለም የሚማረው። ወደ ሪሰርች የሚወስድ የሪሰርች ኮርስ ሄደ ብታያት አንድ ናት። ሪሰርች ኮርስ እንዴት ተመራምሮ መጽሐፍ የሚሉ ሌላው በሙሉ ኮርስ ነው። ተማሪውን በኮርስ አድክመኸው ወደ ምርምር ሂድ ማለት በጣም አስቸጋሪ ነገር። ስለዚ ተማሪዎች ወደ ምርምር እንዲሄዱ ካስፈለገ ገና ከአራተኛ ዓመት ጀምሮ ወደ ምርምር የሚወስዱ ስራዎችን መጀመር አለባቸው ማለት ነው። አራተኛ ዓመቱ የምርምር ዘመን መሆን አለበት። ወደ ማስተርስ ሲገባ የምርምር ስራውን አምጥቶ መስራት የሚችል ተማሪ መፍጠር ያስፈልጋል ማለት ነው። ከዛ ኮርሶቹ ሁሉ ወደ ምርምር ላይ የሚያደሩ ኮርሶች እንዲሆኑ ያስፈልጋል። ተማሪው በራሱ ሄዶ ተመራምሮ የሚያመጣው ከዛ በኋላ እንደዛ እያለ ነው። ባይገርም ከሳውን በጣም ብዙ ፒኤችዲ ያገኙ ተማሪዎች አሉ፣ በየዩኒቨርሲቲው በየቦታው፣ ግን የምርምር ውጤታቸውን አንድም ቦታ አታያየውም። በጣም ጥቂት ሰዎች ናቸው በፒኤችዲ ይዘው ተመራምረው ውጤታማ ስራ እየሰሩ ያሉት። ስለዚህ ችግሩ ታች ያለውን ይሄ ምርምር እንግዲህ ለትምህርት ይሁን ለማንኛውም ጥራት ይሁን ለስራ ጥራት ይሁን ለኢንዱስትሪ ይሁን ለኢኮኖሚ ለማንኛውም ነገር የምርምር ውጤት ነው የሚያስፈልገው በምርምር ውጤት በማስተርስ ፕሮግራም ላይ የሚሰራው ስራ እጅግ ቀልድ ነው ማለት ይችላል። አንዳንዴ ጊዜ እኮ በቃ ኮፒ አድርጎ ያመጣልል በቃ አንዱን የአንዱን ሰው ሙሉ ቴሲስ ይዞልን ሊመጣ ይችላል ኤዲት አድርጎ ምን አስደርጎ ስሙን ገልብጦ የሚያመጡ የዛን ያህል ድፍረት ያለበት አገር ስለሆነ በዚህ በዚህ አይነት በጣም ትኩረት ሊሰጠው የሚገባ ይመስለኛል። ሌላው በዚህ ትምህርት ጥራት ላይ በጣም ከፍተኛ ጫና የሚያደርሱት የግል ትምህርት ቤቶች ናቸው፣ ወይ ግል ኮሌጆች። በጣም ተቃራኒ ነው። የግል ትምህርት ቤቶች በጣም ጥሩ ናቸው። የግል ኮሌጆች ግን መጥፎች ናቸው። ለትምህርት ጥራት ማለት ነው። የትምህርት ጥራት ላይ ግል ትምህርት ቤቶች አርባ ሰው ጠብቀው ክላስ ሳይዙን ጠብቀው፣ መምህሩን ጠብቀው፣ ምን ብለው እንደምንም ብለው ጥረት አድርገው ሊያስተምሩ ይችላሉ ጋዘብ ስለሚከፈልባቸው። የትምህርት ጥራት ላይ ስንመጣ ደግሞ ኮሌጆችን ስናይ በውጤታቸው ሃይስኩል አስረኛ ክፍል ውጤት ያላመጡትን ሰብስቦ ነው የሚያስተምረው ከዛ በኋላ ግሬድ በሚገርም ሁኔታ በዩኒቨርሲቲ ተማሪ የማያገኘውን ግሬድ እዚህ ላይ በጣም ግሬድ ተጋኖ የሚሞላበት የሚገዛበት፣ የሚሸጥበት። ስለዚህ ጠቅላላ ነርሶች ዛሬ በግል ትምህርት ቤት የሚወጡ ነርሶችን ሰዎች እንደሚፈሯቸው ሕዝቡ እንደሚፈራቸው ይታወቃል። ግን ከግል ትምህርት ቤት ያለው ስልጠና በጣም የወረደ ነው። ስለዚህ ግል ትምህርት ቤት ላይ ያለውንም የኮሌጆች በደንብ አጠናክሮ መያዝ የሚያስፈልግ ይመስለኛል። እነዚህ እነዚህ ነገሮች ቢደረጉ በዚህ ጊዜ ውስጥ ለሚቀጥሉት ዓመታት የተሻለ ለውጥ ይመጣል ብዬ አምናሉ። ዶክተር ደረሰ አየናቸው፣ የቀድሞ የደብረ ብርሃን ዩኒቨርሲቲ የድሕረ ምረቃ ትምህርት ቤት ዲን፣ ስለ ቃለ ምልልሱ እናመሰግናለን። አሜን፣ አመሰግናለሁ። ታንኪዩ ጋሳው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።